ተከታዩ ደግሞ ከኢቦላ ጋር የተያያዘ ተከታታይ ዝግጅት ይሆናል። አሁንም በተከታታይ ዝግጅታችን በዚህ በዩናይት ስቴትስ የመጀመሪያው የኢቦላ ታማሚ የሆኑት ላይቤሪያዊው ቶማስ ኤሪክ ደንከን ሞት ላይ እንግዳችን በሀዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒቶች መረጃ ክፍል ዲሬክተሩ ዶክተር ብስራት ሀይለ መስቀል ጋር የጀመርነው ነው ውይይት። በቶማስ ኤሪክ ደንከን ሞት በርከት ያሉ ጉዳዮች ምክንያት መሆናቸውን በሚያስረዱበት ነው የምንጀምረው። ብዙ ነገሮች ኮንትሪቢውት አድርጓል። በተለይ ሆስፒታሉ አዲስ በሽታ ስለሆነ ደግሞ የሚያሳየው የመጀመሪያው ትኩሳት፣ ማቅለሽለሽ፣ ማስታወቅ እና ተቅማት በጣም ብዙ በሽታዎች ያመጣሉ እና በአንድ ጊዜ ኢቦላ ነው ለማለት ለሆስፒታሉም ለነበሩት ኢመርጀንሲ ሩም ላሉት ሐኪሞች በእርግጥ ነግሯቸዋል ከላይቤሪያ እንደመጣ እና ሆስፒታሉ እዛ ላይ በደንብ የሆነ ነገር አላስቀመጡም። ግን በች የሚያሳዝን ነገር ነው የመጀመሪያው ነው ምረበ ኢቦላ ከአሜሪካ ሀገር ውስጥ ዲያግኖስ ሲደረግ። በሱ ምክንያት አሁን ብዙ አዳዲስ ነገሮች ተፈጥረዋል። አንዱም የተፈጠሩት ነገር በየትላልቁ ኤርፖርቶች አሜሪካ ሀገር ሰዎች ስክሪን እንደሚደረጉ በተለይ ከ ምዕራብ አፍሪካ ለሚመጡ ሰዎች የጥንቃቄ ምርመራ ይደረጋል። ትኩሳታቸው የተለካ ጥንቃቄ እንዲደረግ እየተደረገ ነው። በሱም በሱ ምክንያት የተነሳና የእሱን መሞት ቀጥታ ከመድኃኒቱ ጋር ለማገናኘት ይሸርቸግራል ያስቸግራል። ዶክተር ብስራት እንግዲህ በስፋት በመሰራጨት ላይ ያለ በቁጥጥር ስርም ያልዋለ ምናልባትም ከህክምናው በላይ ካሉትም የህክምናውን የመቋቋም አቅም አቅርቦትም በላይ በፍጥነት የሚሰራጭበትን ለመግታት ጥረት የሚደረግ ህመም እንደመሆኑ ትኩረቱ ይበልጡን ስርጭቱን በመግታት ላይ መሆኑ ይታወቃል። ይሁንና በተጓዳኙ የህክምናውንም ማቅጣጫ ለመረዳት ያህል ነው እነኝን ጥያቄዎች የምናነሳው። ብዙዎች የሚጠይቁት ምናልባትም ቶሎ ፈጥኖ መልስ የማይሰጠው የሚመስል ጥያቄ ላንሳ። ዩናይትድ ስቴትስን በመሰለ የደረጀ የህክምና ስርዓትና አቅርቦት ባለበት ባለጸጋ አገር ውስጥ ቁጥራቸው ከግምት የማይገባ ሁለትና ሶስት ሙማን ሲገቡ ከጥንቃቄ አንጻር ብዙ ወከባና መሯሯጥን የፈጠረ እንደ ኢትዮጵያ እንደ ኬንያ ያሉ በአንጻሩ ደከም ያለ የሕክምና መቆጣጠርና ክትትል ስርአት ያላቸው ሀገሮች ውስጥ ይበልጡን ደግሞ በሕብረተሰቡ መካከል ያለ ድህነት ሌሎች ጥንቃቄዎችን ለማድረግ የሚያስችል አቅም መዳከም ባለበት ምን አይነት ሁኔታዎች ከግምት ሊገቡ ይችላሉ? በምዕራብ አፍሪቃ በተፈጠረው አይነት ሁኔታ ከመደረጉ በፊት ሊደረጉ የሚችሉ ጥንቃቄዎች ለሚሰነዝሯቸው ሀሳቦች ካሉ ለዛሬው መደምደሚያ እናድርግ። ያው ከባድ ጥያቄ ነው ግን ደግሞ በጣም አስፈላጊና አንገብጋቢ ጥያቄ ነው። ምክንያቱም የዛሬ አስር አመት ጀምሮ ኤች አይ ቪ አፍሪካ ውስጥ ገብቶ ያው የስንት ሚሊዮን ህዝብ ቁጥር ህይወት አልፏል። አሁን እሱን ኮንትሮል አድርገን መድኃኒት ተገዝቶ እንደ ማንኛውም እንደ ስኳር እንደ ደንብዛት ተቆጣጥሮ መኖር የሚቻልበት ደረጃ ስንደርስ ደግሞ እንዲህ አይነት ደግሞ አዲስ ግኝትና አዲስ የበሽታ አይነት ደግሞ እንደገና መጥቶ ለብዙ ወገኖቻችን ደግሞ ህይወት መጥፋት መሆን የሚያሳዝን ነገር ነው። ግን አንዴ ደግሞ ከመጣ በኋላ መደረግ የሚገቡት ነገሮች መቃቂዎች ሁሉ መደረግ አለባቸው። አሜሪካ ሀገር በጣም በትልቁ ይወራለት እንግዲህ ሚስተር ዳንከን አንድ ሰው አንድ ስለ አንድ ሰው ነው የምናወራው። ምዕራብ አፍሪካ ውስጥ በቅርቡ እንዳየሁት ከሶስት ሺ ሶስት መቶ ሰው በላይ ሞቷል። በጣም ብዙ ሰዎችም የተያያዙ ነው፣ ቁጥሩ እየጨመረ ያለ ያለ ነው የሚያሳዝን ነገር ነው። እየተሰራጨ ነው የሚሄደው እንጂ የቀነሰ የሚሄድ አይደለም። አሜሪካ ሀገር መጥተው መዳን ካልቻሉ በጣም ያልሰለጠኑ ሀገሮች ላይ ደግሞ እንዴት ይግናሉ የሚለው በጣም የሚያሳስብ ደረጃ ነው። ስለዚህ ይሄ እያንዳንዳችን የመንግስትን እጅ ወይም የሆስፒታልን ኤክስፐርቶች ወይም የጤና ባለሙያዎችን እጅ በመመልከት ሳይሆን እያንዳንዳችን ኃላፊነት አለብን እራሳችንና ቤተሰባችንን ለመጠበቅ በተቻለን አቅም አቅማችን በሚፈቅድ መሰረት በንጽህና መኖር የምንችልበትን መንገድ መፍጠር አለብን። በተለይ እጆቻችንን ሳንታጠብ አይኖቻችን መነካካት፣ እጆቻችንን ሳንታጠብ አፍንጫችንን መነካካት፣ ሆቴል ገብተን፣ በህዝብ የበዛበት ቦታ፣ በታክሲ ስንሄድ፣ በአውቶቡስ ስንሄድ ሬስቶራንት ስንገባ፣ ከሰው ጋር ስንጨባበጥ እኛ ጋር አሁን ትልቁ ሰላምታ እጅ መጨባበጥ ነው እና አንዳንድ ጊዜ ቁስል ያለው ነገር ይኖራል። ወዳችን ሳናቀው ክፍተት ሊኖረው ይችላል። ወይ ያኛው ሰው ቁስል ካለው ጨብጠ ነው በዛው በጨበጥንበት እጅ ወአፋችን ወይ አፍንጫችን አይናችንን ከነካን ይገባል ማለት ነው። እዚህ ሀገር አሁን በየቦታው በየሆስፒታሉ ጀርሞችን የሚገል እንደ አልኮል አይነት በየቦታው ተደርጓል። እጃችን መጠጣጠቢያ አልኮል ኢትዮጵያም ሞልቷል፣ አፍሪካ ሀገርም ሞልቷል። አንዳንድ ጊዜ ፈስስ እያረግን እጃችንን በሱ እየተጣጠብን ብዙ ሕዝብ ከበዛበት ቦታ ስንወጣ ለመጠቀም መሞከር፣ ምን በላውን ምግብ በተለይ እንጠጣውንም ውሃ ማፍላት መጀመር። በሽታው መጥቶ እስከሚጎዳን ሳይሆን ጥንቃቄ መጀመር ያለበት በቅድሚያ ነውና እንደዚህ እነዚህ አይነት ጥንቃቄዎችን ሁላችንም እያንዳንዳችን በተግባር መፈጸም የምንችልበት ነገር ቢሆን በሽታውን ለመቆጣጠር ብዙ ተስተዋጽኦ እናደርጋለን ማለት ነው። አስተከታታይ ተከታታይ ውይይቶችን ይቀጥላል። የሌሎች ዘርፍ የሕክምና ባለሙያዎችንም ጨምሮ በሚደረገው ውይይትም ሆነ ቀደም ሲል በጀመርናቸው ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ብስራት ሀይለ መስቀል ለሰጡኝ ሰፋ ያለ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አሜን። እግዜር ይስጥልኝ።